በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መደበኛ ወይም አፍሪካን አርሚ ዋርም የተሰኘ የተምች ወረርሽኝ በአስር ሺህ ሄክታር መሬት ላይ ችግር እንዳደረሰ ክልሉ አስታወቀ። የክልሉ ግብርና ቢሮ እንደገለጸው አርሶ አደሮችም ተምቹ በበቆሎ፣ በሩዝ፣ በጤፍ በጤፍና በዳጉሳ ቋሚ ሰብሎች ላይ ጉዳት እንዳደረሰባቸው ነው። የአዋሳው ዘጋቢያችን ዮናታን ቴዎድሮስ ነው ዘገባውን ያጠናቀረው። እንደሚከተለው ይቀርባል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አሸናፊ ክንፉ በክልሉ በአራት ዞኖችና በአስራ ሁለት ወረዳዎች መደበኛ ተንች ወይም አፍሪካን አርሚ ወርም መከሰቱን ተናግሯል። ግንቦት አስራ አራት ጀምሮ ተንች በክልላችን ተከስቷል። ባለፈው ሳምንት ውስጥ በሦስት ሺህ ሄክታር አካባቢ የነበረው በዚህ ሳምንት ውስጥ አስር ሺህ ስምንት መቶ አስር ሄክታር አካባቢ ደርሷል ስፋቱ ይህም በዋና ዋና ሰብሎች ሮቄፍ በቆሎ፣ ዳጉሳ ላይ ነው ንተው የታየው። አልፎ አልፎም በዳውሮ ዞን አካባቢ ሰፋ ያለ መሬት ግጦሽ ሳር ላይ ታይቷል በስፋት ወረሽኙን ለመቆጣጠር በፌዴራልና በክልል መንግስት ጥረት የተደረገ ነው ያሉት ኃላፊው በክልሉ መጋዘን ውስጥ ነበረ ያሉትን ሶስት ሺ ሊትር ኬሚካል ጨምሮ ባለሀብቶች ከሚያቀርቡት ጋር ከሀያ ሺህ በላይ ሊትር ኬሚካል የተሰራጨ ነው ስሎ ተናግሯል። አስራ አራት ሺ ሊትር ኬሚካል ቀርቧል። ሁለት አይነት ኬሚካል ነው ማለታይና ያዘውን የሚባል ኬሚካል ቀርቧል። ወደ አስራ ሰባት ሺህ ሊትር አገልግሎት ላይ እየዋለ ይገኛል። ከዚህ በተጨማሪ ባለ ሀብቶች እየገዙ የሚያስገቡት አለ። ያንን ጨምሮ ከሀያ ሀያ አምስት ሺህ ሊትር በላይ ኬሚካል አቅርቦት አለ። የኬሚካል እጥረት የለም። ግን አሁን ከፍተኛ ስጋት እየሆነብን ያለው ከኛ አጎራባች የሆነው ጋምቤላ ክልል ላይ በስፋት ተከስቷል። በክልሉ የጉራ ፈረዳ ወረዳ አርሶ አደር አቶ ጎቹማ ይሰንብቱ በአካባቢያቸው ካለፈው ሳምንት ጀምሮ የተከሰተው የተምች ወረርሽኝ በበቆሎ፣ በሩዝ፣ በጠፍና በሌሎችም ቋሚ ሰብሎችና ማሳዎቻቸው ላይ ጉዳት ማድረሱን ገልጧል። በተለይም በክልሉ በሰብል ምርት ይታወቃል ባሉት የበንች ሸኮ ዞን ጉራ ፈርዳ ወረዳ ወረርሽኙ በስፋት መታየቱን አርሶ አደሩ ተናግሯል። ወዲያውኑ ከተረጨበት አካባቢ ላይ ምናልባት ያው የጉዳቱ መጠን ካፍያለ በመጣ ቁጥር ላይ እኛም እየተረባረም በግድን ጅምር እንዲገዛ እየተደረገ ባለሙያ ድጋፍ እየተደረገ እየተረጨ ሰባሁ የጠነተ የሄደበት አካባቢ አለ። ምናልባት ዘንጋ ያልነው አካባቢ ላይ በጣም በሩዝ የሚባለውን ሰብል ነው እያጠቀ ያለው በቀሎ ላይም አልፎ አልፎ ይታያል። ግን በቀሎ ልጅ ልጅ ከተባረው በቀሎ ላይ ነው ግት እያደረሰበት ያለው። የተምች ወረርሽኙ የተከሰተው ሰሞኑን በአካባቢያችን በጣለው ካፊያ ዝናብ ነው ያሉት አርሶ አደር ገበየ ማርያም፣ ወረርሽኙን በባህላዊና በዘመናዊ መንገድ ለመከላከል ጥረት የተደረገ ነው ብሏል። ወረርሽኙ በአሁኑ ወቅት በደረሱ የበቆሎና የሩዝ ሰብሎች ላይ ጉዳት እያደረሰ እንደሚገኝ ገልጸው በዚሁ ከቀጠለ የምርት መጠን ሊቀንስ እንደሚችልም ስጋታቸውን አስታውቀዋል። ኬሚካሉን በመጠቀምና ያለውን በቃ በዘመናዊም መታገል ነው እኔ ወደፊት የማስበው እንጂ፣ እና ጀሪው የሚባለው ተባይ ጊዜ አይሰጥም አዝመራውን ለማውደም ማለት ነው እና ስለዚህ ርብርብ የምናደርገው ከመንግስት ግዳጅ በሰጡን መሰረት ተከታትለን ለማጥፋት ነው። ደረጃ ላይ ይባለም ብዙ ጊዜ ቆያለ ሊጣፋ ልቻለም ቶሎ የክልሉ የግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አሸናፊ የተምች ወረርሽኝ ከተሰራጨበት ከአስር ሺህ ሄክታር በላይ ውስጥ በሶስት ሺህ ሄክታር መሬት ላይ የበቀለውን እህል ማውደሙን፣ ነገር ግን በዚሁ የሚገታ ከሆነ የምግብ ዋስትና ችግር እንደማያስከትል ተናግሯል። አሁን ሶስት ሺህ ሄክታር አካባቢ ላይ አውድሟል ማለት በሚያስብል ደረጃ ነው ያለው። ቅጠሉን ኦልሬዲ በልጦታል። አንዳንድ አካባቢም ላይ የትሉ እድሜ አለ በእንግሊዝኛ ሞልት የሚባለው በአማርኛ ገላውን እየገለፈተ እስከ ስድስት ደረጃ ይሄዳል እና አራተኛ ደረጃ ካለፈ ኬሚካል ቢረጭም አይሞትም። ያ ነው ችግሩን የሚያባብ እስካሁን ድረስ በሩዝና በዳጉስ ፋስቅብ ላይ በጣም ከፍተኛ ጥቃት እያደረሰ ነው። ሰብሉ ተቋቁሞ ካገገመ ምርት ይሰጣል። እስካሁን ባለው ወደ ሶስት ሺህ ሄክታር ነው። ሶስት ሺህ ሄክታር ማለት የኢኮኖሚ ጉዳት ይኖረዋል። ግን ይህን ያህል ለእርዳታ የሚዳርግ መጠን ላይ አልደረሰም። አሁን የተምቹ ወረርሽኝ የተከሰተው በዝናብ መጠን መዛባትና የሙቀት መጠን በመጨመሩ ምክንያት ነው ያሉት ኃላፊው ተምቹ ከጭነት ደረጃ አልፎ ወደ ብራብሮ ደረጃ ከደረሰ መቆጣጠር ስለማይቻል ወደ ሌሎች አካባቢዎች ተዛምቶ የከፋ ጉዳት ሊያደርስ እንደሚችል ሰግተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም